የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ19 በ22 እና በ25 ሜትር ባንድ ዘውትር ከምሽቱ 3 እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን አሁን ጀመረ። ከኢትዮጵያ በሃያላን ቅኝ ገዢ አገራት የተዘረፉ ቅርሶችን በተለይ ታቦታት፣ መስቀሎችን፣ ብራና ወዘተ ለማስመለስ ያለሰለሰ ጥረት ያደርግ ነበር። የአክሱም ሐውልት ሲመለስ ከደስታ ብዛት አልቅሶ ነበር። من جزم لبلت أن على أوقات متعار عند دلبن أيام كرن جنا بزوس را إن يستمر النبر كلم لا كموت بحاله جزء ينورال النبر. ስፋት ያለው ስራ ነው የሰሩት። የሸፈኑትም ፔሬድ ከአክሱም አንስቶ እስከ ዛሬ ድረስ ነው። ያሳተሙትም በጣም ብዙ ነው። የኢኮኖሚ ታሪክን በሚመለከት ያደረጉት አስተዋጽኦ ከዚህ በፊት ተጠቅሷል። ከዚ በፊት ተነክተው የማያውቁ ለምርምር መነሻ የሚሆኑ በብዙ ጉዳዮች ላይ በስፋት ጽፈዋል። ሕክምና፣ ድርቅ፣ ወረርሺ፣ ትራንስፖርት፣ የጦር መሳሪያ፣ ኢትዮጵያ ውስጥ የመጡ የውጭ ሰዎች አርመኖች፣ ህንዶች፣ ግሪኮች፣ የመኖች ምንም ሳይቀር ለመሸፈን ሞክረዋል። በባርነት ከኢትዮጵያ ሄደው ተሸጠው ህንድ አገር እዛ የሰራዊቱ ክፍል አባል ሆነው በኋላ ስርወ መንግስት ከማቋቋም የደረሱ ሰዎች እንደነበሩ ሁሉ ለመጀመሪያ ጊዜ ያሳወቁን እሳቸው ናቸው። በትውልድ ሳይሆን በምርጫ ኢትዮጵያዊ የሆኑ ለኢትዮጵያም ከማንም ኢትዮጵያዊ ያላነሰ ፍቅር ያላቸው ቀደም ሲል ከተሰሙት ከሌሎችም ጋር በምናደርገው ውይይት ባለፈው ሳምንት ከዚህ ዓለም የተለዩትን የፕሮፌሰር ሪቻርድ ፓንክረስትን ሕይወትና ስራ። እናከብራለን። ሌላው የዛሬ መሰናዶ ፌርማና ወረቀት ቀሪ ነው። ተቀዳጅ መተማመም ብቻ ይበቃል ለወዳጅ መተማመም ብቻ የበቃ ግርም ነው። ይህ የዛሬ ዝግጅት መሆኑን እንኳን አላውቅም ነበር። አዲሱ እንዴታ የዝግጅታችን አንዱ አካል ነው። ንጉሥ አክሊሉ መስኮቶ ሲከፈት ብቅ ይላል። ሳይበዛ ሳያንስ ምጥን ያለው የዛሬ የካቲት 19 2009 ዓ ም ዝግጅታችን እነዚህን ይዘዋል። ንበላ እንግዲህ ትክክል ነው። አዲሱ ንጉሱ ታምሪ የሚያቀናበርልን እነኝህን ዝግጅቶች ይዘን ልዩ ልዩ ዜማ እያዋዛን ለእናንተ ለማቅረብ የዜና አወጃው እንዳበቃ እንመለሳለንና እንዳት ሄዱ። ጤና ይስጥልን፣ ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ሶሎሞን አባተ ነኝ። ጀስቲን ትዋይት በቴክኒክ መሳሪያዎች ላይ ይገኛል። የፕሬዚደንት ዶናልድ ትራምፕ መመረጥ የአሜሪካ የፖለቲካ ስርዓትና የምርጫ መዋቅሩ ምንኛ የተበላሹ መሆናቸውን ያሳያል ሲሉ የቀድሞ የኢራን ፕሬዚደንት መሐሙድ አህመድ ነጃድ ዛሬ በጻፉት ግልጽ ደብዳቤ ተናገሩ። አህመዲ ነጃድ በዚሁ በእንግሊዝኛና በፋርሲ ቋንቋዎች ባወጡት የተራዘመ ደብዳቤያቸው ላይ ፕሬዚደንት ትራምፕ ሰሞኑን ያወጡታል የተባለውን ኢራንን የጨመረ አዲስ የጉዞ እገዳ ትዕዛዝ አውግዘው የአሁኗ አሜሪካ የሁሉም ሀገሮች ናት ብለዋል። አንድ ሚሊዮን ትውልደ ኢራን ከሀገራቸው የሸሹ አሜሪካ እንደሚኖሩ አልደበቁም። አህመዲነጃድ የቀድሞው የኢራን ፕሬዚደንት፣ ቀደም ሲልም ለነበሩት የዩናይትድ ስቴትስ ፕሬዚደንቶች ጆርጅ ቡሽ እና ባራክ ኦባማን በተመሳሳይ ሁኔታ ግልጽ ደብዳቤዎችን ጽፈዋል። አህመዲነጃድ ከፍ ወዳለው የፖለቲካ መድረክና ስልጣን ሲወጡ በኃይልና በወረፋ ቃላት ታጅበውና ፈጥነውም የነበረ በመሆኑ አንዳንድ ተንታኞች ዶናልድ ትራምፕን ከእርሳቸው ጋር ሲያመሳስሉ ይሰማሉ። ባለፈው የዩናይትድ ስቴትስ አጠቃላይ ምርጫ ብርቱ ሽንፈት የደረሰበት ዲሞክራቲክ ፓርቲው አዲሱን መሪውን ትናንት መርጧል። አዲሱ የዲሞክራቲክ ፓርቲ ሊቀመንበር ባለፈው የኦባማ አስተዳደር ወቅት የሥራ ሚኒስትር የነበሩት ታም ፔሬዝ ሲሆኑ፣ ሪፐብሊካኑ ፕሬዚደንት ትራምፕ ፈጥነው በትዊተር ባወጡት መልእክት በፔሬዝ መመረጥ ላይ ተሳልቀዋል። ምርጫውን ቀደም ሲል በሂላሪ ክሊንተንና በበርኒ ሳንደርስ መካከል ከተካሄደው ትንቅንቅ ጋር ያነጻጸሩ ትራምፕ ለፔሬዝም ለሪፐብሊካን ፓርቲውም ደስታዬን ከዚህ በላይ መግለጽ አልችልም ብለዋል። ለዚህ የዴሞክራቲክ ፓርቲው ሊቀመንበርነት ምርጫው የተካሄደበትን አሰራርም ሙሉ በሙሉ የተበላሸ ሲሉ ወርፈውታል ፕሬዚደንቱ። በቀድሞው ፕሬዚደንት ባራክ ኦባማ የተደገፉት ፔሬዝ የፓርቲው የመጀመሪያ ላቲኖ ሊቀመንበር ሲሆኑ ብርቱ ተፎካካሪያቸው የነበሩትን ጥቁሩን ኪት ኤሊሰንን ወዲያው ምክትላቸው አድርገው ሾመዋል። የዩናይትድ ስቴትስ አገረ ገዢዎች ዋሽንግተን ዲሲ ላይ እያካሄዱ ባሉት የክረምቱ ወራት ጉባኤያቸው የዛሬ የሁለተኛ ቀን ውሎ ላይ በሕፃንነት ዕድሜ ረሃብና በመሠረተ ልማት ግንባታ ላይ አተኩረው እየተወያዩ ናቸው። ይህ የዘንድሮው የብሔራዊ የገዢዎች ማኅበር ጉባኤ እየተካሄደ ያለው ፕሬዚደንት ትራምፕ ሰነድ ለሌላቸው 11 ሚሊዮን ስደተኞችና ፍልሰተኞች ከለላ ለሚሰጡ ከተሞች ከፌዴራል መንግሥቱ የሚለቀቀውን በቢሊዮኖች ዶላሮች የሚቆጠር ድጎማ ለማቋረጥ እየዛቱ ባሉበት ወቅት ነው። በሌላ በኩል ግን ለቪኦኤ ቃላቸውን የሰጡ ብዙ አገረ ገዢዎች የሀገሪቱ ሕጎች ተግባራዊ ሲደረጉ በየግዛቶቻቸው ያሉ ሰዎች በፍቅርና አመክኗዊ በሆነ አግባብ እንደሚያዙ ተናግረዋል። የገዢዎች ማኅበሩ ሊቀመንበር የሆኑት የቨርጂኒያ አገረ ገዢ ቴሪ ማኮለፍ አዲሶቹን እርምጃዎች ሞራለቢስና ሕገወጥ ብለዋቸዋል። በጀርመን ከተማ ሃይደልበርግ ትናንት ቅዳሜ አንድ ሰው ያሽከረክረው በነበረ መኪና ሦስት ሰዎችን ገጭቶ አንዱን ከገደለ በኋላ ፖሊስ ተኩሶ ክፉኛ አቁስሎታል የ35 ዓመቱ አደጋ አድራሽ ጀርመናዊ ስለት ይዞ እንደነበር ተገልጿል አድራጎቱ የሽብር ነው ብለው እንደማያምኑ የተናገሩት የፖሊስ ባለሥልጣናት የጥቃቱን ምክንያት ለማወቅ ማጣራት መጀመራቸውን ገልጸዋል በግጭቱ ጉዳት የደረሰባቸው የ73 ዓመት ዕድሜ የነበራቸው ጀርመናዊ ሲሞቱ የ32 ዓመት ዕድሜ ያለው ኦስትሪያዊና የ29 ዓመቱ የምትገኝ የቦስኒያ ሄርዘጎቪና ዜጋ ወደ ሆስፒታል ተወስደው ሕክምና እየተደረገላቸው መሆኑ ታውቋል። ሩሲያ ዋና ከተማ ሞስኮ ውስጥ የዛሬ ሁለት ዓመት ክሬምሊን ቤተ መንግሥት አጠገብ የተገደሉትን የተቃውሞ መሪ ቦሪስ ኔምሶቭን ለመዘከር በሺዎች የሚቆጠሩ ሩሲያውያን ዛሬ አደባባይ ወጥተዋል። ሰልፈኞቹ ከያዟቸው በርካታ መፈክሮች መካከል ኔምሶቭ ራሳቸው ይናገሩ የነበሩትን ሩሲያ ነፃ ትወጣለች የሚልም ያነገቡ ነበሩ። ኔምሶቭ የፕሬዚደንት ቭላዲሚር ፑቲን እጅግ የጠነከሩ ተች የነበሩ ሲሆን ግድያው የተፈጸመው በመንግስቱ በራሱ ሳይሆን አይቀርም የሚሉ ወቃሾች ይሰማሉ። ክሬምሊን ግን ክሱን ደጋግሞ አስተባብሏል። አምስት የቼችንያ ተወላጅ የሆኑ ተጠርጣሪዎች ባለፈው ጥቅምት ክስ ተመስርቶባቸዋል። የኔም ሰቭን ግድያ ነገር ፍለጋ ወይም የጠብ አጫሪነት አድራጎት ነው ብለውታል። ፕሬዚደንት ፑቲን የዜናው ሰዓት አበቃ። ለዝግጅቶቻችን ወደ አዲሱና ወደ አሉላ ልመልሳችሁ። ጤና ይስጥልኝ። መልካም ቆይታ። የራዲዮ መጽሔት ተጀመረ። የመጀመሪያዋ መሰናዶም ምርጥ የሳምንቷ ግጥም ነች። መልካም ምሽት እየተመኘን የአክብሮት ሰላምታችንም ይድረስልን። ባትመጪም ቅጠሪ የመውደድን ቅኔ ማህሌት የፍቅርን ጥዑም ዜማ አብረን ሆነን ልንቀኘው ተጣምረን ልናንጉራጉር ቀለባችን እንደ ተስማማ ለብዙ ቀን ብዙ ዘመን እየቀጠርሽኝ ባትመጪ ሲያዝንብሽ ቢኖርም ሆዴ ዛሬ ግን በመሪር ሐዘን ለምን አልመጣሽም ብዬ አልነተርክሽም ውዴ ባይመችሽም ቅጠሪኝ መንገድ ቆሞ መጠበቁ አይቅርብኝ ህልማዴ ከሰርክ መቃጠሪያችን እንገናኝ ብለሽ በኝ ሰዓትና ቀን ቁረጪ ደቂቃ ሰከንዱን ቆጥረሽ ዕለት ቀኑን አስልተሽ ግን ከዚያች ስፍራ እንዳትመጪ። ብትፈልጊ ባህያል ወበቅ ካሰኘሽም በዶፍ ዝናብ ዝም ብለሽ ቀጠሮስ ስጭኝ ለማልመጣ ነገር ብለሽ እንዳይገባሽ ስጋት አሳብ ጎውሲ ቀድ ጠዋት ማለዳ ወይ ማታ ቀጠረኝና፣ እንደምትመጪ ቃል ግቢ። ቀጠሮ ላክብር ብለሽ ግን ከዘወትር መቃጠሪያችን መገኘትን አታስቢ። እባክሽን ለለምንሽ ለማጸንሽ ጆሮዋውሽኝ ውለታዋይልኝና እንዳትመጪ ግን ቀጠሪኝ። ስጠብቅሽ ስትቀሪብኝ ተደግፌው ስንሰቀሰቅ በዝምታው ከሚያጽናናኝ ወረትን ጨርሶ ባያውቅ ጠዋት ማታ ሲሄድ ባላጣው ከአንቺ በእጅጉ ብሻለኝ ከሰርክ መቃጠሪያችን ከአጥሩ ፍቅር ስለያዘኝ፣ ግዑዝ ወደደ ተብዬ በለበጣ እንዳልቀጣ በአንቺ እግር የተካሁትን ግዑዙን ፍቅሬን እየሳምኩ ጥልቅ ናፍቆቴን እንድወጣ ባትመጭም ቅጠሬኝና በሰበብሽ ከግንቡ ስር 24 ሰዓት ልሰጣ ባትመጭም ቅጠሬኝ ባት መጪም ቅጠሪኝ። በገጣሚ ቴዎድሮስ ጸጋይ የሳምንቷ ምርጥ ግጥም ዝግጅታችንን ጀምረናል። ለሃዘኔ

ne et raga ወዲያ በእንድር ለሐዘኔ፣ ለፍቅር፣ ለደስ፣ ለችግር ማነው የሚመረ? ከሰው ወዲያ በእንድር

በትውልድ ሳይሆን በምርጫ ኢትዮጵያዊ ሆኑ ለኢትዮጵያም ከኢትዮጵያዊ ያላነሰ ፍቅር ያላቸው ቀደም ሲል በመግቢያችን ካስተዋወቅናቸው እንግዶችና ከሌሎችም ጋር በምናደርገው ውይይት ባለፈው ሳምንት ከዚህ ዓለም በሞት የተለዩትን የፕሮፌሰር ሪቻርድ ፓንክረስትን ህይወት እናከብራለን ብለን አልነበር። ከአዲስ አበባ ታዲያ እስክንድር ፍሬው የላከልንን ነው የምናስቀድመው። ዶክተር አሉላ ፓንክረስት የአባታቸው የፕሮፌሰር ሪቻርድ ፓንክረስት የቀብር ስነ ስርዓት በተፈጸመበት ወቅት ከሰጡት ምስክርነት ቃል ሪቻርድ ፓንክረስት ከእግዚአብሔር የተሰጠው ተልእኮ ኢትዮጵያን ማገልገል ነበር። የፋሺስት ጣሊያን መንግስት ኢትዮጵያን ስትወር አባቴ የሰባት ዓመት ጨቅላ ልጅ ነበር። ኢትዮጵያ ነፃነቷን ለማስከበር ያደረገችውን ትግልና የአርበኞቿ ተጋድሎ ለዓለም ህብረተሰብ ለማሳወቅ የአባቴ እናት ሲልቪያ አዲስ ዘመንና የኢትዮጵያ ዜና የሚባለው ጋዜጣ ስታሳትም አባቴ ከጎኗ ነበር። አያቴ ሲልቪያ ለኢትዮጵያ ያላትን ታላቅ ፍቅርና አድናቆት ለልጇ እንዳስተላለፈችው ሁሉ አባቴ ደግሞ በበኩሉ ለኢትዮጵያ ታሪክና ባህል ያለውን አክብሮት ለእኔና ለእህቴ አስተላልፏል። እኔን አሉላ ብሎ ሲሰይመኝ እህቴን ደግሞ ታሪክ ብሎ ስም አወጣላት። ከስራ ውጪ አባቴ ከጓደኞቹና ከቅርብ ወዳጆቹ በተለይም ከሚዜዎቹ እጅግ የተከበሩት ሜትር አርቲስት ዓለም ሎሬት አፈወርቅ ተክሌ እና ከመንግስቱ ለማ ጋር መጫወት ይወድ ነበር። እኔም ልጅ ሆኜ ወደ መኝታ ገብተተኛ ስባል አባትና እናቴ ከጓደኞቻቸው ጋር ሲያወሩ ተደብቄ ማዳመጥ ወድ ነበር። ዶክተር አሉላ ፓንክረስት አማርኛው መቼም ሁሌም የሚያስደምም ነው። ዶክተር አሉላ አንተን ሞክሼ አሉት ሞክሼ ዶክተር አሉላን ቆየት ብለን የፕሮፌሰር ፓንክረስትን ሕይወትና ስራ በምንዘከርበት ሰፋ ባለ ውይይትም ታዲያ መልሰን እናገኛቸዋለን። ከፕሮፌሰር ፓንክረስት ትዝታዎች ሌላ አንድ ደግሞ እናከል። በጣም አመሰግናለሁ ስለ ጊዜው። ዶክተር ሀይለ ገብርኤል ዳኘ ቀድሞ የአዲስ አበባ ዩኒቨርሲቲ መምህር እንዲሁም የኢትዮጵያ ጥናት ተቋም ባልደረባ እንደዚሁም ቀድሞ በጀርመን ኢትዮጵያ አምባሳደር የነበሩ ፕሮፌሰር ፓንክረስት የቀብረ ስነ ስርዓት ላይ የተገናኘ ነው። ፕሮፌሰር ፓንክረስት ብዙ ትዝታ አለኝ። መጀመሪያ ትዝታዬ እኔ ተማሪ በነበርኩ ጊዜ ዩኒቨርሲቲ ኮሌጅ አዲስ አበባ እንግዲህ በእኛ ወደ አርባ አምስት ነው መሰለኝ በፈረንጅ አስራ ዘጠኝ ሀምሳ ሁለት ለመጀመሪያ ጊዜ ከእናትየዋ ከሲልቨር ፓንክረስ እኛ የምንማርበት ክፍል ውስጥ እናትዮውን ተከትሎ ፓንክረስ ከጀርባ ነበረ። ያወጣት ያ ስዕል መጣብኝ። ስንት ዓመት ልጅ የሆኑ ነበረ ያኔ? እንግዲህ ልጅ ነበረ፣ ተማሪም ሳይሆን አልቀረም እዛ እንግሊዝ ሀገር ከእናትየዋ ጋር ስማ፣ ይሄ በፈረንጅ አስራ ዘጠኝ ሀምሳ ሁለት ነው። እሱ የመጣው ወደ ሀምሳ ስድስት ነው። እንደዚህ ተማሪ ነበር ማለት ማለት ነው። እና እናት ያ ትዝታ አለ። ያኔ እንግዲህ እዚህ መጥተው ነበር እናትየዋ እና ያ ትዝታ አለ። እኛ ሁን እዚያ። በኋላ ግን አዲስ አበባ ዩኒቨርሲቲ የኢትዮጵያን ጥናትና ምርምር ሪቻርድ ነው ያቋቋመው። እዚያ ውስጥ ለአጭር ጊዜ ነው እኔም ገቢቼም ሰርቻለሁ፣ ኢትዮጵያ ጥናትና ምርምር ተቋም እንግዲህ። ሌላ ሌላው ብዙ የተነገረለት ስለ ጽሑፉ የሰራው ሪቻርድ ብዙ ብዙ የተነገረለት ድግግሞሽ ይሆናል ብናገር። እኔም ራሴ እሱን ጥናቶች ሁሉ ተጠቅሚበታለሁ። እና ሌላው ትዝታ ያለኝ ሪቻርድ በ66 ዓመተ ምህረት እንደምታውቁት 66 ሀገራችን ሲፈነዳ ትርምስ ነበረ። 67 ያኔ እንግሊዝ ሀገር ሄዶ ነበረ እና ቤቱን በቀበሌ ቁጥጥር ስር ነበር መሰለኝ። 69 ላይ ኢትዮጵያ ጎረቤት ሀገር ተወረረች በሶማሊያ አዎ፣ ከውስጥ ደግሞ ኢትዮጵያ ብዙ ውዝግብ ነበረ እንደርስ በርሳ የእርስ በርሱ እና ኢትዮጵያ ወደቀች አለቀላት የሚባልበት ጊዜ ነው። በዚያን ጊዜ ሪቻርድ ይህን ትልቁን የቢቢሲ የዜና ማሰራጫ በመጠቀም የታሪክ እውቀቱን በመጠቀም ደጋግሞ በየጊዜው ኢትዮጵያ የመኖር መብት አላት እያለ ለዓለም ይታገል ነበር። ያኔ እንግዲህ አምባሳደር ነበርኩ ቦን ጀርመን ሀገር እና እንከታተልም ነበር እና እኛ ሁላችንም ያው እንደምታውቀው ሀገሪቱ አለቀላት እንዴት ትዳን የሚል ነው በዛ ሁናቴ እንዳለ ወዲያው ነገሩም ሲረጋጋ ሪቻርድ ኔጋ መጣ ጀርመን ሀገር እና ብዙ ተዋየን። እንደ ሪቻርድ አንተ እኮ ኢትዮጵያዊ ነህ፣ ውጭ እኮ ልትቀር አትችልም፣ መመለስ አለብህ የሚል ኢትዮጵያ መንግስት በውጭ ጉዳይ ሚኒስቴር በኩል ቶሎ ብዬ አስታወቅኩ፣ እና ከዛ በኋላ እንግዲህ ይመስለኛል ቤቱም ምኑም ሁሉም እየተደራጀ መጣ። ከዛ በኋላ እኔ እንደገና ከጀርመን ሀገር ስመለስ አዲስ አበባ ዩኒቨርስቲ ገብቼ ብዙ በአብረን የምንሰራው በጥናትም በምንም እና በጣም በቅርብ ትዝታለኝ ለእኔ እንቅልፍ ነነሳኝ ሲመለሱ እሳቸው ወደ ሀገራቸው ያኔ በ ስልሳ ስድስት ከስጋት በመነጨ ነው ነበር የተመለሱ? እርሶ እስከሚያውቁት ድረስ አይ እኔ በእውነቱ ከዚህ እንዴት እንደሄደ አላውቅም አላውቅም። ግን እንግሊዝ ሀገር ይኖር ነበረ በዛ በቀውጢ ጊዜ የ67 እንደምታውቀው እዚህ ብዙ የዩኒቨርሲቲ ሰዎች ለቀው ነበረ። እሱ ግን ከኢትዮጵያ የሚለክ ሰው አይደለም። ለጊዜያዊ ይመስለኛል ተንቀሳቀሰው እና አሁን በዜና ማሰራጫዎች ሲጠቀስ ዶክተር አይለ ገብርኤል እንግሊዛዊው የታሪክ ጸሐፊ ተመራማሪ እየተባለ ነው የሚጠራው እንግሊዛዊ ናቸው ሪቻርድ ደርሶ ወል ሪቻርድ እንግዲህ እንግሊዛዊም ነው ኢትዮጵያዊ ነው። እኔ በሁለቱ ነው ወስደው። እንግሊዝ ነው ቋንቋው፣ እንግሊዝ ነው ባህሉ። ግን ልቡን ስሜቱን፣ አእምሮውና መንፈሱ ያለው ኢትዮጵያ ውስጥ ነው። እሱ ኢትዮጵያዊ ነው። ለኛ ኢትዮጵያን ተዋህዷታል። ኢትዮጵያን የተዋህደ ሰው ነው። መዋሃድ ያው ለእውቀት ለምን ብቻ አይደለም በስሜትም እያንዳንዱ ትግሉን ስታየው የኢትዮጵያነትን ትግል ሲያራምድ አልነበረ? አክሱም ሐውልት መመለስ አለበት የሚለው እኛ ያልሞከርነው ነው። ጽሑፎች ሁሉ ተዘርፎ የሄዱት መመለስ አለበት የሚለው የኢትዮጵያዊነትን ነው። እኛ እርስ በ እንዴ ሪቻርድ እንዴ ምነካው እነኛ እኮ ጽሁፎች ፈረንጅ ባይወስዳቸው ኖሮ እዚህኛ እኮ አቃጥለን ራሳችን አንጠቅም ወይም ተሰርቆ አልቆ ነበር እንል ነበረ። እሱ ግን የለመል ኢትዮጵያዊነትን የሚያራምድ ሰው ነው። ከኛ ከኢትዮጵያን ኢትዮጵያዊ እንግሊዝናዊነቱ ደግሞ ሊሰረስ አይችልም። አየህ፣ ሁለት ትልቅነት አለው። ለዚህ ነው የማደንቀው። የመጨረሻ ጥያቄ ላደረገው ዶክተር ሰራ ኃይለ ገብርኤል ፕሮፌሰር ሪቻርድ ፓንክረስ ለኢትዮጵያ ላደረጉት አስተዋጽኦ፣ እርስዎ እንዳሉትም ለኢትዮጵያዊነታቸው በምን መንገድ ነው ሊታወሱ የሚገባው? ምን አይነት መታሰቢያ ሙላቸው ይገባል። በርሶ እምነት አንድ የሪቻርድ ራሱ ሀውልት ሰርቷል። ጽሁፎቹ የሱ ሀውልት ናቸው። እንደምታየው ጠቅላላ ሀውልት ናቸው ጽሁፎቹ። አሁን እንጃ እንግዲህ እናትየዋም እዚህ ነው የቀብራቸው። እናትየዋ ጋራ ትልቅ ተጨባጭ የሚታይ ከእናትየዋ ጋራ ትልቅ ሀውልት እዚህ ቢሰራ እኔ ደስ ይለኛል። እናትየዋ እዚህ ፊት ለፊት ነው የእናትየዋ ቀብር። እኔ ብዙ ጊዜ እየመጣው ያዋለሁ። ምናልባት አንዱ ይሄ ነው የሚታየኝ እንዲያው ተጨባጭ የሚታይ ነገር የሚል እንግዲህ ሌላ ዩኒቨርሲቲ ምን እንደሚያደርግ አላውቅም። እና በየቦታው አንዳንድ ነገር ቢደረግ በጣም ተገቢ ነው ነው የምለው። ዶክተር ሀይለ ገብርኤል ዳኜ በጣም አመሰግናለሁ ስለጊዜ በአሜሪካ ድምፅ ሬዲዮ አድማጮች። እሺ አመሰግናለሁ። እስክንድርና እንግዶቹ እናመሰግናለን። ቀደም ብለን ወደ አስተዋወቅ ነው የፕሮፌሰር ሪቻርድ ፓንክረስ ህይወትና ስራ ወደሚመለከተው እንለፍ። የታሪክ አጥኚው ታሪክ ነው። ኢትዮጵያን መማር ወይም ማጥናት፣ መጻፍና መኖር የህይወት ዘይቤና መንገዳቸው ትልቅ አካል ነበር። ከልጅነት እስከ እውቀት ያሳለፉት ሕይወት የኢትዮጵያን ታሪክ ያቀፈም ነው። ተወያይ እንግዶቻችንን እናስተዋውቃችሁ። ብዙ ዘመን አዲስ አበባ ዩኒቨርሲቲ ሳስተምር ነው የኖርኩት ከፕሮፌሰር ፓንክረስትም ጋር እዚያው ዩኒቨርሲቲ ውስጥ በስራ ባልደረብነት ብዙ አመት አብረን ሰርተናል። በኢትዮጵያ ጥናት ተቋም ውስጥ ዩኒቨርስቲ ውስጥ ያለኝ አባልነት የታሪክ ክፍል ነበር። አሁን ግን የዩኒቨርስቲው ፕሮፌሰር ኤሜሪትስ ሆኛለሁ። በዛ ደረጃ ነው ያለሁት። አመሰግናለሁ። አድማጮች የተዋወቃችሁት ፕሮፌሰር ሽፈራው በቀለን ነው። እኔ አስራ ስድስት አመት ነው አዲስ አበባ ዩኒቨርስቲ በሶሲዮሎጂ እና አንትሮፖሎጂ ክፍል ያስተማርኩት ተባባሪ ፕሮፌሰር ነበርኩኝ። በአሁኑ ወቅት የተለያየ የጥናት ፕሮጀክቶች የግል የማማከርም ስራ እሰራለኝ እና ያንግ ላይቭዝ የሚባል የጥናት ፕሮጀክት ከኦክስፎርድ ዩኒቨርሲቲ ጋር አራት ሀገር የሚሰራ ጥናት ፕሮጀክት ኢትዮጵያ የሚሰራውን ጥናት እመራለኝ። ግን ለዛሬው ፕሮግራም እና ዝግጅት የሪቻርድ ፓንክረስት ልጅ መሆኔ በቂ ይመስለኛል። አመሰግናለሁ የአዲስ አበባዎችን እንግዶችን የሎስ አንጀለሱ እንግዳችን ወዲሁም በምትሰራው ስራና በሙያም አንተ በሚለው ነው ብዙ ጊዜ ማስተዋውቅ። ዛሬ አንቱ ልል ነው አቶ ኤልያስ በፀሐይ አሳታሚ ትታወቃለህ። ለዚህም ውይይት ምክንያታዊ የሚሆነው የፕሮፌሰር ሪቻርድ ፓንክረስት በርካታ ስራዎች በፀሐይ አሳታሚ አማካኝነት መታተማቸው፣ በቅርበትም ከፕሮፌሰር ሪቻርድ ፓንክረስትና ከቤተሰባቸው ጋር ያለህ ግንኙነት ጭምር ነው። እስኪ በአጭሩ ከምትሰራበት የትምህርት ተቋም ጋርም በተያያዘ አሳታሚ ድርጅትህ ግንኙነት አለውና ለአድማጮች በአጭሩ ብታስተዋውቁ ምናልባት ከዚህ ጋር እንዲገናኝ በኢትዮጵያ ከዶክተር አሉላ ከፕሮፌሰር ሪቻርድ ፓንክረስት የአሉላ እናትም ሪታ ፓንክረስት ጋር አራታችን አንድ ላይ ከሌሎችም ሰዎች ጋር ሆነን የኢትዮጵያ የቅርስ ባለአደራ ማህበር የሚባለውን መንግስታዊ ያልሆነ ድርጅት አብረን በመስራችነት አገልግለናል። በሎስ አንጀለስ ሎዮላ ሜሪማውንት ዩኒቨርሲቲ ውስጥ የሚገኘውን የፀሐይ አሳታሚ ድርጅትን በመምራት ላይ ነው የምገኘው እና የዓለም አቀፍ የኢትዮጵያ ጥናት መድብል የሚባለውንም አካደሚክ ጆርናል እናሳትማለን። ይሄ በቂ ይመስለኛል። አመሰግናለሁ ለትውውቁ። ዛሬ በዚህ ልዩ ፕሮግራም የምንዘከራቸው የታሪክ አጥኚ ሆነው የራሳቸውም ታሪክ ያንሃል የጎላ በኢትዮጵያ ታሪክ ውስጥ በተለያየ መንገድ ለኢትዮጵያ ከፍተኛ አስተዋጽኦ ያደረጉ የታሪክ ሰው ናቸው። ከዚህ ዓለም በቅርቡ ሞት የተለዩትን ፕሮፌሰር ሪቻርድ ፓንክረስት አዲስ ለሚተዋወቅም ከዚህ ቀደምም ስራዎቻቸውን በርቀት ለሚያውቁትም ጭምር ነው የምናስታውሰው። እስኪ ፕሮፌሰር ሪቻርድ ፓንክረስት ማን ነበሩ? እስኪ እናስታውሳቸው። ፕሮፌሰር ሽፈራው እርሶን ነው የማስቀድመው። ጎልቶ የሚወጣ የእሳቸው ሰብዕና ትህትና ያላቸው ለሌላ ሰው ደህንነት በጣም ስኬት የሚጨነቁና የሚረዱ መሆን አገር አይችሉም። ለስለስ ባለ መልክ ነው የሚናገሩት። ድምጻቸው ራሱ ለስለስ ያለ ነው። የጠነከረ ቃል ስለሌላ ሰው ጨርሶ ሲናገሩ ሰምቻቸው አላውቅም። ይናገራሉ ወይም ዝም ብለው ያልፋሉ እንጂ የከፋ ነገር ስለ ሰውም አይናገሩም። ስለዚህ የመጀመሪያው የእሳቸው ሰብእ እና በጣም ትህትና የተሞላበት ለሰው ደግ መናገር፣ ሰውን መርዳት፣ ክፉ አለመናገር፣ ቃላትን ቆጥቦ መናገር ነው አንደኛው። ሁለተኛው ስለ ኢትዮጵያና ኢትዮጵያን በሚመለከት በቅርስ ቤተ መጻሕፍት ግንባታ፣ ምርምር ማካሄድ በእነዚህ ሁሉ መስኮች ያላቸው ስሜት አብሬያቸው በሰራሁባቸው ዘመኖች ሁሉ ሲደንቁኝ የኖሩ ናቸው። እጅግ ከፍተኛ ስሜት ያንጸባርቃሉ። ይህንም በሚመለከት እኛንም ራሳችንን አንዳንዴ እኛ እንደ ኢትዮጵያውያን የዛን አይነት ስሜት ማሳየት ሲገባን እሳቸው ከኛ የበለጠ ስሜት ሲያሳዩ ሰማል። አንዳንዴ አንዳንድ ምሳሌዎች መስጠት ፈልጋለሁ። ለምሳሌ የአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናት ተቋም ቤተ መጽሐፍት በቂ አይደለም፣ አሁን ያለው። አዲስ ሲሰራ ብለው ሀሳብ አምጥተው ለዛ ገንዘብ ሲያሰባስቡ፣ ለዛ እንዲያልቅ ሲደክሙ፣ ያላሰለሰ ጥረት ሲያደርጉ፣ በተረፈ በኢትዮጵያ ውስጥ አሁን በየቦታው አብያተ ክርስቲያናት ወይም ሌሎች ቅርሶች የእስልምናም ሊሆኑ ይችላሉ፣ የሌላም ሃይማኖት ሊሆኑ ይችላሉ፣ ወይም ማህበራዊ ቅርሶች ሊሆኑ ይችላሉ። ተጎዱ የሚል ዜና ከመጣ ሊያተርፉ የሚችሉበት መንገድ ፍለጋ ምን ያህል እንደሚደክሙ ሳስበው ለእሳቸው ያለኝ አድናቆት እጅግ በጣም ይጨምራል እና የእሳቸውን ያህል የሚወዳደር ሰው ብዙ ላገኝ አልችልም። ለይትና ቀን ስለሚደክሙ የኢትዮጵያ ቅርስ የገበታ ስዕሎች፣ መስቀሎች፣ ሌሎችም ቅርሶች፣ የብራና ጽሁፎች፣ የስልምና ጽሁፎች ተሰርቀው ሊሸጡ ነው ሲባል ተሸጠው እንዳይሄዱ እንዳይወጡ የሚያደርጉት ጥረት የሚደክሙት ድካም ሳስበው ሁልጊዜ ይደንቀኛል፣ ያስደንቀኛል። ስለዚህ ይህም ሁሉ ሳስብ ሰብእናቸው በጣም አብሮ መስራት አብሮ መድከም ጥሩ ልምድ የሚሰጡ ሰው፣ አድናቆትን በጣም የሚቀሰቅሱ ሰው እንደሆኑ አስታውሳለሁ። አሁንም በአእምሮ ይመጣል። ካለፉ በኋላ በጣም በጠንካራ መልኩ ይመጣል። ፕሮፌሰር ሽፈራው በቀለ የፕሮፌሰር ሪቻርድ ፓንክረስትን አስተዋጽኦ በአገር ጉዳይ፣ በታሪክ፣ በተለያየ ዘርፉ ሊታዩ የሚችሉ የኢትዮጵያ ጥናትን የሚመለከቱ ስራዎቻቸው እኩል ታላቅ ስብእና ናቸው። በተለየ ሁኔታ ጎልቶ እንዴት እንደሚታይ በቅርበት የሚያውቁትን የሰላሳ አመታት የስራ ህይወት አጋጣሚ ጨምረው ነው የገለጹት። መለስ ብለን አንዳንድ ነጥቦችን እናነሳለን። ዶክተር አሉላ ወላጅ አባቶ እንደመሆናቸው ከልጅነት እስከ እውቀት በአባትነት ከሚያውቋቸው መረጃዎች ባሻገር የጥናትም ሰው ነዎትና ስራዎቻቸውንም እንደ ጥናት ሰው እንደ ተመራማሪ እርሶም በዛ አይን የማየት እድልም አለውትና እስኪ ከአባትነታቸው ወደ ስራው የሚያዘነብለው ላስቀድም። ሌሎች በግል ምናልባትም በእርሶ ብቻ ሊነገሩ የሚችሉ አንዳንድ ነጥቦችን ከንግግሩ አድምጫ ያለው እናነሳለን። እስኪ የአባቱን ስራ እንዴት ይመለከታሉ? ከኢትዮጵያ ጋር ያላቸውን ቁርኝት እንዴት ያዩታል? እንግዲህ አባቴ በመጀመሪያ ማለት የሚያስፈልገው ለስራው በጣም ክብር የሚሰጥ እና በጣም ታታሪ እና በጣም ሌትና ቀን የሚሰራ አይነት ባህሪ ነበረው። ብዙ ጊዜ ከመሸም በኋላ ይሰራል፣ በጠዋት ተነስተው ይሰራል። ብዙም ረፍት አያውቅም። ጥናትና ምርምር ሲያካሄድ ምናልባት ከሌሎች ምሁራን የሚለይበት እሱ የነበረው ጠባይ ማሰባሰብ ነው ብዙ ሰው ያለውን አንድ ላይ ማምጣትና መዘገብ ነው። እና ብዙ ጊዜ ከመተቸት ይልቅ ያለውን መረጃ አሰባስቦ ማስቀመጥና ከዛ በኋላ ሌሎች የታሪክ ምሁራን እሱ በሰጠው አስተያየት ወይ ባሰባሰበው መረጃ መሰረት ወደ ትችት ወደ ጠለቅ ያለ ጥናት መነሻ እንዲሆን ነበረ ብዙ ጊዜ የሞከረው። እና ዘርፈ ብዙ አይነት ጥናቶች አካሄዷል። ሁለገብ ነበረ። የተለያየ አይነት የታሪክ ዘርፎችን ለመዳሰስ ይሞክራል። ከኢኮኖሚያዊ ታሪክ፣ ከፖለቲካዊ ታሪክ፣ ከባህልም፣ ከማህበረሰብም፣ ከሕክምናም ያልዳሰሰው ያልሞከረው፣ ያልተዳሰሱ የጥናት ዘርፎችን መነሻ እንዲሆን እስካሁን ያሉት እስከ ደረሰባቸው ሌሎች ምሁራን ሆኑ ወደ ኢትዮጵያ የመጡ የውጭ ዜጎች ለመጎብኘት የመጡ ሰዎችን የጻፉትን ለማሰባሰብና ለማሳወቅ ይሞክር ነበር። ከዛም ባሻገር ደግሞ ለምሁራን በመጽሐፍ መልክ ማስቀመጥ ብቻ ሳይሆን ለማንኛውም ተራ ሰው በሚገባው መልክ ቀለል ባለ አጻጻፍ ዘይቤ ነው የታሪክን ይዘት ተራው ሰው በሚገባው መልክ በጋዜጣ፣ በተለያየ መድረክ፣ በሬዲዮ ሆነ በቴሌቪዥን ለማቅረብ ከዛ አይቆጠብም እና ይሄ ትንሽ ለየት የሚያደርገው የእሱ ባህሪ ይመስለኛል። ከዛም በተረፈ ሌሎችን ለማበረታታ ተማሪዎችን አንድ ጽሑፍ ሲጽፉ ያንን እንዲገፉበት በጣም ይጥር ነበረ እና መምህሮች ወይ በጣም ብዙ ጥናት የሰሩ ተማሪዎችን ብቻ ሳይሆን ማንኛውም ግለሰብ ስለ ታሪክ እውቀት ለማግኘት ከፈለገ ወይ መመራመር ከፈለገ ቱጋ ከመጡ ምንጊዜም መረጃ ለማቅረብ፣ ለማበረታታት፣ ለመምከር ዝግጁ ነበረ እና ደስ ይለው ነበረ። አዋቂም ባይሆን ስለ ኢትዮጵያ ይበልጥ መማር መመራመር አንድ ሰው ከፈለገ ማንኛውም ሰው ችሎታው ሊኖረው ይችላል እና ቅድም ፕሮፌሰር ሽፈራው እንዳለው የሌላን ሰው ስራ ከመተቸት ይልቅ የማበረታታት ተባህሪው ሰውን ከማማት ወደ ወሬ ወይ ወዳሉ ባልታ ከመግባት ይልቅ ደግ ደጉን እና ሰዎችን የማበረታታት አይነት ባህሪ ነበረው እና እንደ ልጅም እሱ እንዳባቴ እኔ እንደ ልጁ ከልጅነት ጀምሮ ማንኛውም ነገር ለማጥናት ከፈለግኩኝ የሚጠቅሙ መረጃዎች ሊያቀብለኝ ወይ ሊያሳየኝ ወይ መስመር ሊያስይዘኝ የሚሞክር ነበረ። እኔም እህቴም፣ ከልጆቹም አልፎ ተማሪዎቹም ሌላም ማንም ሰው እሱ ጋር ከመጣ በሩ ክፍት ነበረ እና ጊዜውን አይቆጥብም ነበረ ሌሎችን ለመርዳት ወይ ለመምከር። መልካም ዶክተር አሉላ የወላጅ አባትን አስተዋጽኦ የኢኮኖሚ፣ የፖለቲካ፣ ባህል፣ ማህበረሰብና ሕክምናን ጭምር ዘርፈ ብዙ በሆኑ መስኮች መጠነ ሰፊ ጥናት ብቻ ሳይሆን ለጥናት መነሻ የሚሆኑ ፍር ቀዳጅነታቸውን ጠቅሰዋል። እስኪ ስለ ትጋትና ያለረፍት ጠዋት ማታ የሚደክሙበትን አስመልክቶ የቀብር ሥነ ሥርዓታቸው በተፈጸመበት ከተናገሩት አንድ ድምፅ እንስማና ገፋ አድርገው ማብራሪያ ይሰጡናል። ምንጊዜም ለበለጠና ለተሻለ እውቀት መጣር እንዳለብን እየመከረን ገና ብዙ ስራ እንደሚጠብቀን ያስተምረን ነበር። ሁሌም ለእረፍት ከሞት በኋላ ጊዜ ይኖራል ይል ነበር ለእረፍት ከሞት በኋላ ጊዜ ይኖራል እስከሚለው ድረስ ለማረፍ ወይም በስራ ለመያዛቸው ማሳያ የሚመስል አስተሳሰብ ነው። እዚህ ላይ የፈነጠቁት ከከተማ በምትወጡበት ጊዜ እንኳን ከረፍት ይልቅ ሌላ ጥናት፣ ሌላ ስራ የታከለበት ጉዞ እንደሚሆን ይጠቅሳሉ ዶክተር አሉላ፣ ያ ምን አይነት ተጽዕኖ በእናንተ ስላ ያሳድሮ ይሆን በልጆቻቸው? እንግዲህ ተከታይ ክፍል አለውና ብዙም ሳንቆይ እንመለስና የማጠቃለያ ውይይቱን ስለምናቀርብ ጠብቆ ነው። የቅድሟን ዜማ አዲሱ አሁን ብንሰማት። ይቅርታ፣ ራዲዮ ነኝ ያለ አልደግም። ምን ነበር ያልከው? ፊርማና ወረቀት የምትለዋን ገባኝ። ምን ሆነ መሰለህ ልጅ አንድ ጥሩ ሙዚቃ በራዲዮ ይሰማና ውይ ይላል ይችንማ ለአባዬ ነው የማስቀምጥለት ብሎ ራዲዮኑን ዝግት ያደርገዋል። አባቱ እስኪመጡ ለማቆየትና መልሶን ለማሰማት መሆኑ ነው። እና አባት ሲመጡ አባዬ ይላል፣ ልጅ ወደ ራዲዮኑ እያመራ። አባት ታዲያ ምን ተገኘ ማለታቸው አይቀርምችም። እሺ ልጅ ራዲዮኑን ሲከፍተው ሰምተዋልን የሚለው ማስታወቂያ ይመጣል ልጅም እኔ ሰምቻለሁ አባዬ ግን አልሰማም ብሎ ቢጠብቅ ቢጠብቅ ቢጠብቅ የሬዲዮ ነገር ራዲዮንኛ አልደግምም የተባለውም እንግዲህ ለዚህ መሆኑ ነው አዲሱ እስቲ ወደ ንጉሴ ፊርማና ወረቀት ታሪክ እንለፋሉለ ሰላም ንጉሴ እንደምን አመሸህ ቀጥል እስቲ መስኮቱ ተከፍተዋል የዛሬ እንግዳዬ ቸርነት ደበሌ ከዲሲ ቀበሌ እኔም ከአዲስ አበባ ከጣይቱ መንደር ሰላምታ አቀርባለሁ እንዳጤው ወታደር፣ እንዳለፈው ጊዜ ፕሮግራማችን እንዳያድር በይደር ደቂቃው ይቆጠር ሴኮንዱም ይደርደር። በሉ እንጨዋወት ከታሪክ ማኅደር። ሰውየው አያሌው ሞኙ ሰው አማኙ ይባላል። አረፍ ዘና ብሎ ለመመለስ ከኢትዮጵያ ውጪ ሲሄድ ያለውን ንብረቱን በሙሉ ለሚያምነውና ለሚወደው ጓደኛው ውክልና ይሰጣል። ከውጪ ሲመጣ ንብረቱ በሙሉ በባንክ እዳ ተይዞ ይጠብቀዋል። ፍርድ ቤት ይከሳል። እኔ እኮ ለንብረቴ ሙሉ ውክልና የሰጠሁት አሲይዞ እንዲበደርበት ሳይሆን ሀብቴን እንዲጠብቅልኝና እንዲያስተዳድርልኝ ብቻ ነው ብሎ በተጎሳቆለ አለባበስና በሚያሳዝን አነጋገር ለችሎቱ ለማስረዳት ይሞክራል። የመሃል ዳኛው ዐይነ ርግባቸውን በፋይል ከተሞላው ጠረጴዛቸው ላይ ካስቀመጡ በኋላ ቀና ብለው በመደመም አይተውት ቀድሞ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል? ድስት ጥዶ ማልቀስ እንደሚሉ አይነት ንብረቴን በሙሉ መሸጥ መለወጥ ትችላለህ ብለህ ሙሉ ውክልና ሰተኸው አሁን ግን እኔ ለንብረቴ መሸጥ መለወጥ እንዲችል ሙሉ ውክልና ሰጠሁት እንጂ አስይዞ ንብረቴን እንዲበደርበት መች ፈቀድኩለት ብለህ ትላለህ። አየህ። ነገሩ ጅብ ከሄደ ተወካይም ከካደ በኋላ ሆነ ብለው ፈረዱበት ይባላል። ለካስ ሰውን ማመን ቀብሮ ነው እያለ አያሌው ሞኙ ሰው አማኙ በውክልና ያጣውን ፍርቱና እያሰላሰለ ጉዞውን ቀጠለ። የዛሬ እንግዳዬ በፕሮግራሜ መግቢያዬ ላይ ያስተዋወቅኳቸው የዋሽንግተኑ ቸርነት ደበሌ ከዚህ ጋር የተያያዘ የሚያጫውቱን አላቸው። ኪያ ትራቭል ሰርቪስ የሚባል የጉዞ ወኪል ባለቤት ናቸው። የውክልና ስራቸው ከኢትዮጵያ ወደ መካከለኛው ምስራቅ ያደርሳቸዋል። ሸርነት የሚሰሩት ከባለቤታቸው ጋር ሲሆን በቂ ሰራተኞችም አሏቸው። አቶ ሸርነት ደበሌ ውጭ ያለው ሰው ስለ ውክልና ብዙም ግንዛቤ የለውም። በተለይ ብዙ ጊዜ ልክ ያልሆኑ ውክልናዎች ተጽፎ ይመጣሉ። ሙሉ ውክልና ለምሳሌ የመሸጥ የመለወጥ ኃላፊነት ያለበት ግንዛቤ ሳይወሰድ እነዛ ውክልና ዎች እዚህ ከመጡ በኋላ ብዙ ሰው ችግር ላይ ጥለዋል። እና እኔም ባለቤቴም ይሄን ነገር በምንሰራ ጊዜ አብዛኛውን ጊዜ የሚመጣውን በኋላ የሚያስከትለውን መዘዝ እናስረዳለን። ግን ችግሩ ምንድን ነው? ብዙ ጊዜ ከዚህ ተጽፎ ከኢትዮጵያ ተጽፎ የሚላክላቸው ሰነድ ትክክል ይመስላቸውና ፈርመው አረጋግጠው ይልኩታል። ያ ከመጣ በኋላ ብዙ ሰዎች እዚህ ላይ ችግር ገጥሟቸዋል። የግንዛቤ ጉለት አለ ውጭ ያለው ሰው ላይ አሁንም በዚህ አጋጣሚ ያደራምለው እያንዳንዱ ሰው ውክልና በሚሰጥበት ጊዜ በደንብ እንዲያነበው፣ ይዘቱን እንዲረዳ፣ ወደፊት ከሚመጣው መጥፎ ነገር ሊያድነው ይችላል ብዬ ገምታለሁ። ይሄ እናንተ ስራ ከአሜሪካን ሀገር ነው ዋናው ቢሯችሁና ምን ያህል እንደው በዛ በአሜሪካ መንግስት የታወቀ ነው? ምን ያህል ህጋዊ ነው? እንደው ድርጅታችን ህጋዊ ነው፣ አስር አመት በላይ ያለን፣ ህብረተሰቡም በብዛት አውቆታል። በአብዛኛዎቹ ወደኛ ለማረጋገጥ ይልኩታል። አንድ ውክልና ከተጻፈ በኋላ አጠገባችን መጥተው ይፈርማሉ። ኖተሪ ይባላል። ደረቅ ማተብ እናደርግበታለን፣ ያው እንደ ምስክርም ሆነ ለማረጋገጫ ማለት ነው። መንግስት ያስጣቸውን መታወቂያ አይተን ነው እነሱ ለመሆናቸው የምናረጋግጠው። ከዛ በኋላ ወደ የሚፈለገው ሀገር ከመላኩ በፊት ዛ አገር ኤምባሲ ማረጋገጥ አለበት። በእኛ ጉዳይ ማንኛውም ዶክመንት ኢትዮጵያ ኤምባሲ ማረጋገጥ አለበት ወይም ደግሞ ሄደው ኤምባሲው ኃላፊ ፊት መፈረም አለባቸው። ይሄ ነገር የፍርድ ቤት አይነት አሰራር ነው የሚመስለው ህጋዊነቱ አካሄዱ ሲታይና፣ እንደው ከዚህ ጋር በተጓዳኝ የምትሰሩት ነገር ይኖራል። ከንዛዜስ ጋር ምናልባት የሚገናኝበት ነገር ይኖራል? አቶ ቸርነት ደበሌ። ትክክል ነው። በተለይ ብዙ ጊዜ እኔም ባለቤቴም የምናዝንበት ነገር አለ ሰው ላይ የሚደርሰው ነገር የኑዛዜ ነገር ነው። በእኛ ህብረተሰብ ውስጥ ኑዛዜ ብዙ የተለመደ አይደለም። የምን ሞታ ያመስለን መሰለኝ። ብዙ ታሪክ እንደምንሰማው እያንዳንዱ ወላጅ ይኖራለሁ የሚለው ለልጁ ነው። ግን በህይወት እያለ ያፈራው ንብረት የልጆቹ መገናኛ ወይም መፋቀሪያ ወይም ደግሞ አንድነት ሳይሆን ብዙ ሰው እያፋለሰ ነው። ይሄ የሚሆነው ለምንድን ነው? ቤተሰቦች ጊዜያቸው ደርሶ በሚያልፉ ጊዜ ተገቢ የሆነ ኑዛዜ የቃልም ይሁን የጽሁፍም ይሁን አይኖራቸውም። ከዛ በኋላ የሚሆነው ነገር ምንድን ነው? እያንዳንዱ የቤተሰብ አባል ግማሹ የራሱን ይፈልጋል፣ ያለ መግባባት ይኖራል። እንደዚሁም ደግሞ ከውጭም ደግሞ መጥቶ እኔም ተወልጃለሁ የሚ የሚል ብዙ ነገር አጋጥሞናል። ብዙ ብዙ ነገር አጋጥሞናል፣ ብዙም ነገር አይተናል። ቢሮም መጥተው ሊፈርሙ መጥተው እስከ ጥል የደረስ ሰዎችም አሉ፣ እህትና ወንድም ወይም ደግሞ እንደ ቤተሰቡ ነው ማለት ነው። ይሄን ግን ስል ሌሎችም ያጋጠሙ ኝ ጥሩ ጥሩ ታሪኮች አሉ በተለይ በጣም የሚፋቀሩ በጣም የሚዋደዱ አንዱ ለአንደኛ የሚለቅ እንደዚህ ማይቻለሁኝ ግን ይህንን እንደው በ ፐርሰንት አስቀምጥ አስቀምጥ ብባል ባለኝ ግምት ሀያ ፐርሰንቱ ነው በጥሩ እንጂ ሰማኒያ ፐርሰንቱ የውርስ ነገር በጭቅጭቅ ና በጥል የሚያበቃ ነው የመስለኝ ካየሁት ነገር ስለዚህ የእናንተ ምንድን ነው እንደው እዚህ ላይ ሊረዳ የሚችል የማማከርስ ስራ አለው አብረው ይሄዳል ብዙ ጊዜ ይህን ነገር ስንጽፍ እንደ ውክልናው ያው ከስራ ልምድ ስላገኘን እናማክራለን ይሄ ቢሆን ይሄ ቢሆን ብለን። በተለይ ደግሞ ትላልቅ ሰዎች ውክልና በሚሰጡ ጊዜ ይህን ነገር እንደዚህ ብትለውጡት ብለን እንደ ኑዛዜ ጻፍንላቸው አሉ። ግን በአጠቃላይ ምንድን ነው ከሰራናቸው ዶክመንቶች ብዙ ችግር ስላመጣ አደራ የምንለው በተለይ ቤተሰብ የሆኑ ሰዎች ኑዛዜ የቃልም ይሁን የጽሁፉም ይሁን ህጋዊ የሆነ ኑዛዜ ጽፈው ቢያስቀምጡ ለወደፊቱ ለቤተሰብ አንድነት ጥሩ ይሆናል ብለን እንገምታለን። አመሰግናለሁ። አቶ ቸርነት ደበሌ ከዋሽንግተን ፊርማና ወረቀት ቀሪ ነው ተቀዳጅ፣ መተማመን ብቻ ይበቃል ለወዳጅ እያልን የዘፈንበት ያ ወርቃማ ዘመን ቢያልፍም ያልጠረጠረ ተመነጠረ ነውና ጠንቀቅ ማለት ይበጃል። ዛሬ የሚበዛው የዝግጅታችን ክፍል ፕሮፌሰር ሪቻርድ ፓንክረስትን የኚህን ታላቅ ሰው ህይወትና ስራ የምንዘክርበት የምናከብረው የምናስታውስበት ነው። አዎ እናም በመሆኑም ቀደም ሲል የጀመርነውን ውይይት ሁለተኛውን ክፍል አሁን ልንጀምር ነውና በጥያቄህ ነበር ያቆምከው አሉላ። ዶክተር አሉላ የወላጅ አባቶን አስተዋጽኦ የኢኮኖሚ፣ የፖለቲካ፣ ባህል ማህበረሰብና ሕክምናን ጭምር ዘርፈ ብዙ በሆኑ መስኮች መጠነ ሰፊ ጥናት ብቻ ሳይሆን ለጥናት መነሻ የሚሆኑ ፈር ቀዳጅነታቸውን ጠቅሰዋል። በቅርቡ ሌላ የታሪክ ምሁር፣ በተለይ በኢኮኖሚ ታሪክ የሰሩትን ስራ አጉልተው ገልጸዋል። እስኪ ስለ ትጋትና ያለረፍት ጠዋት ማታ የሚደክሙበትን አስመልክቶ የቀብር ሥነ ሥርዓታቸው በተፈጸመበት ከተናገሩት አንድ ድምፅ እንስማና ገፋ አድርገው ማብራሪያ ይሰጡናል። ምንጊዜም ለበለጠና ለተሻለ ዕውቀት መጣር እንዳለብን እየመከረን ገና ብዙ ሥራ እንደሚጠብቀን ያስተምረን ነበር። ሁሌም ለእረፍት ከሞት በኋላ ጊዜ ይኖራል ይል ነበር ለእረፍት ከሞት በኋላ ጊዜ ይኖራል እስከሚለው ድረስ የሚገፉበትን ላለማረፍ ወይም በስራ ለመያዛቸው ማሳያ የሚመስል አስተሳሰብ ነው። እዚህ ላይ የፈነጠቁት ከከተማ በምትወጡበት ጊዜ እንኳን ከእረፍት ይልቅ ሌላ ጥናት፣ ሌላ ስራ የታከለበት ጉዞ እንደሚሆን ይጠቅሳሉ። ዶክተር አሉላ፣ ያ ምን አይነት ተጽዕኖ በእናንተስ ላይ ያሳድሮ ይሆን? በልጆቻቸው አባት በየጊዜው ጥናትና ምርምር ስለሚወድ አንድ ቦታ ከ ከተማ ወጣ የምልህ ከሆነ ታሪካዊ ቦታ እንድንጎበኝ ወይ የአንድ ቤተ ክርስቲያን ታሪክ ለመስማት ወይ ደግሞ በአንድ ወቅት ሲጎበኙ ወደ ኢትዮጵያ የመጡ የውጭ ዜጎች የጻፉትን ዋሻዎችን ፍለጋ በአዲስ አበባ ዙሪያ ለተወሰነ ጊዜ በየቅዳሜ ወይ እሑድ እንሄድ ነበረ እና የልጅነት ትዝታይ ይሄ በቃ እንደ ልምድ ነበር። ያየ ነው ለመዝናናት ሳይሆን እግረ መንገድ ለጥናት ነበረ ብዙ ጊዜ የምንንቀሳቀሰው የነበረው እና ዓላማው እንደ እዛ ይመስለኛል። ለማወቅ ይበል ከኢትዮጵያም ውጭ ወደ ሌሎች ሀገሮች በሚሄድበት ወቅት ማንኛውም ጊዜ ከኢትዮጵያ ትስስር ያለውን መረጃዎች ፍለጋ ነበረ እና አውቆ አንድ ሀገር ከእናቴ ጋር ወይ ከልጆ ከኛ ጋር ከሄድን እዛ አካባቢ ከኢትዮጵያ ጋር ታሪካዊ ቦታ ካለ ወይ ቤተ መጽሐፍት ካለ ወይ ቅርስ ያለበት የተዘረፈ ወይ በኢንገዢዎች የተነጠቀ አንድ የኢትዮጵያ ቅርስ ካለ ያንን ሄዶ ስለዛ ጉዳይ መዘገብ እንዳለበት ግዴታ ይሰማው ነበረ። ስለዚህ እንደዛ አይነት ባህሪ ነበረውና በተለይ ማንኛውም ጊዜ መጽሐፍ እንዳለበት መመራር ምር እንዳለበት የሚል ስሜት ስለሚያድርበት እኔ በጣም ያሳዘነኝ አባቴ ወደ የመጨረሻ ሁለት አመት አካባቢ የህይወት ታሪካቸውን ከእናቴ ጋር አብረው ሲጽፉን መጀመሪያው ሶስት አመት እናቴ ለአባቷ ጻፈችን ደብዳቤዎችን እያዩ ነበረ ይሄንን የጻፉት እና ወደ ሀያ አመት ያህል ነበረ የጻፈችው እና ደብዳቤዎቹ አያቴ ሲሞቱን እናቴ አባት እነዛ ደብዳቤዎች በስነ ስርዓት በቅደም ተከተል ተቀምጠው ተገኙ፣ እና እነሱን እያነበቡ መጽሐፍ ሲጀምሩ የመጀመሪያው እስም ኤልያስ በፀሐይ ፓብሊሸር አውጥቶት ነበረ። ከዛ እየገፉ ለማንበብ እና ለመጻፍ እየሞከሩ ሳለ አባቴ ይቸኩል ነበረ እና እናቴ ቀስ ብላ ሌሎችም የምትሰራቸው ነገሮች አሉ። ቤት ታስተዳድራለች፣ ግቢውን ትወዳለች። እና እሱ በቃ ያንን ጥናትና ያንን ጽሁፍ ለመቀጠል በጣም ፍላጎት ነበረው እና አሁን ሳየው ወደኋላ ሳስብ ምናልባት ይህን ነገር እንደማይጨርስና ህመሙ በተለይ ፓርኪንሰንስ የሚባል ህመም ስለያዘው እና ከሱ ጋር እየታገለ ስለነበረ አቅሙ እየደከመ መምጣት ጀምሮ ነበር የመጨረሻው ሶስት አመት አካባቢ፣ እና እያዘነ ነበር። ምክንያቱም ያንን ስራ ሳልጨርስ እንደሚሞት ስጋት ያደረባቸው ይመስሉታል ነበረው ያረፉት በሰማንያ ዘጠኝ አመታቸው ነው በዘጠና አመታቸው መሆኑ ነው። ዶክተር አሉላ እንግዲህ እዛው ቀብር ስነ ስርዓት ላይ ትንሽ አወዛጋቢ ነበረ። ግማሾቹ ሰማንያ ዘጠኝ ሲሉ ግማሾቹ ዘጠና ይሉ ነበር። ዘጠናኛው አመት ነው ይላሉ ግማሹ ከዛ አንዱ ሲጠይቀኝ ሰማኒያ ዘጠኝ ተኩል ወይ ከሩብ ማለት እንችላለን። ግን ፕሮፌሰር ሽፈራው ያለው ትክክል ነው። በሰማንያ ዘጠኝ አመቱ ነው እንግዲህ የምናወራው አንድ ክፍለ ዘመን ሊቃረብ የደረሰ አንድ እድሜውን በሙሉ ይበልጡን ለታሪክ ጥናትና በፍቅር ለወደቁላት ሀገር ጉዳይ ያሳለፉ ሰው ታሪክ ነውና በርካታ ነጥቦች ናቸው የሚነሱት ኤልያስ አንድ አሳታሚ ዶክተር አሉላ በመጨረሻ የጠቀሱትን መጽሐፍ ጨምሮ በርካታ ስራዎቻቸው ለህትመት አብቅተሃል። በኢትዮጵያ ጥናት መድብል ላይም ስራዎቻቸው እንደወጡ አውቃለሁ። እስኪ የእሳቸውን ስራ ምታገኝ የነበረበትን ጊዜ የእሳቸውን መጽሐፎች ታሳትም በነበረበት ጊዜ ከእሳቸው ጋር የነበረህን ልውውጥ ጨምረህ፣ ፀሐይ አሳታሚ፣ የፕሮፌሰር ሪቻርድ ፓንክረስትን ምን ያህል መጽሐፍ ለህትመት አብቅተዋል? በጣም አመሰግናለሁ አሉላ። ፕሮፌሰር ፓንክረስት የጻፏቸውን ወይም ደግሞ ኤዲት ያደረጓቸውን ወይም ደግሞ ከሌሎች ሰዎች ጋር የሰሩባቸውን መድብሎች ወደ ሀያ የሚጠጉ ሰርተናል። አንድ እዚህ ላይ አሁን ዶክተር አሉላ ካለ መጨመር የምፈልገው ምንድን ነው እንዴት ታታሪ እንደሆኑ የሚያሳይህ በቅርቡ በአስራ ዘጠኝ ሀምሳ ዘጠኝ ምንድን ነው ኬንያ ነፃ ሀገር ሳትሆን የጻፉት መጽሐፍ ነበራቸው እና ለሱ መግቢያ ጽፈው እንደገና እንዲታተምላቸው ጠይቀውኝ ታትሞ መጽሐፉ ባለፈው ሳምንት ደርሷቸው ነበር እና ከማረፋቸው አምስት ቀን በፊት እሳቸው እና ሪታ ኢሜይል ላኩልኝ እና መልእክቱ ምንድን ነው የሚለው አዲስ ዘመን እና የኢትዮጵያ ዜና የሚለው እናታቸው ያሳትሞ የነበረው ጋዜጣ ላይ እናታቸው ስለ ፋሽስት ጣሊያን ይጽፉ የነበሯቸው ጽሁፎችን ሰብስበው ማሳተም እንደሚፈልጉና እንደሚልኩልኝ ነበረ ደብዳቤው የደረሰኝ። እንግዲህ ያ ደብዳቤ በደረሰኝ በአምስተኛው ቀን ነው ማረፋቸውን የሰማሁት። እንግዲህ እስከ መጨረሻ ድረስ ይሰሩ ነበር ማለት ነው። ስለ ፕሮፌሰር ፓንክሬስት ስንናገር እግረ መንገዳቸውንም መርሳት የሌለብን የአሉላን እና ስሬታ ፓንክሬስትን ነው። ምናልባት ሪቸርድ ፓንክረስት የሰሩትን ሁሉ ነገር ካለሳቸው መስራት የሚችሉ አይመስለኝም ምክንያቱ በጽሁፍ በሪሰርች በምክር ተባባሪ ነበሩና ነው። ፕሮፌሰር ፓንክስ ለእኔ እንደ ግለሰብ ምናልባት እዚህ ሙያ ውስጥ እንድገባ ይሄንን እንደ ትግል እንዳየውና ምናልባት እንደ መንገድ ያሳዩኝ ሰው እሳቸው ናቸው። ለዚህ ነው የመንፈስ አባቴ አድርጌ የማያቸው። አሉላም እንደ ታላቅ ወንድም ከድሮ ጀምሮ አልተለየኝም በምክርም ሆነ አንዳንድ ነገር በመርዳት ስለዚህ ቤተሰብ ውስጥ እንደ አዳፕት እንደተደረገ ልጅ ነው ራሴን የማየው፣ እንዳሳደግ ልጅ የመንፈስ ልጅነት ትልቅ ነው። ኤልያስ አሁን ካነሳኸው በግል ካለህ ግንኙነት ጋር የሚገናኝ አንድ ነጥብ እንመልከት። ወደ ፕሮፌሰር ሽፈራው ከመመለሴ በፊት ገና ተማሪ ሳለህ በጥናትና የምርምር ስራዎች ውስጥ ልምድም ሙከራም ባልነበረህ ጊዜ ከህልፈተው ህይወታቸውን ተከትሎ በጻፍከው አሁንም ደግሞ በተናገርከው ወደዚህ መንገድ እንዳመራ ረድተውኛል ያልከው ወደ ወደ ዩናይት ስቴትስ የመጣበትን አጋጣሚ ጭምር ከእሳቸው ጋራ የመስራት ከእሳቸው ጋራ አንዳንድ ሙከራዎችን የማድረግ አጋጣሚ የረዳህ ይመስላል። እስኪ ያጫውተን። ያን ጊዜ እንዴት ነው በዩኒቨርስቲ የጥናት ምርምር ስራዎች ውስጥ ያሉ ሰዎች ብቻ የሚያደረጉት የሚመስለውን ስራ በግል ዝንባሌ በዛ መንገድ እንድትከተል ማድረጋቸው ከህትመትና ሌሎች ስራዎችም ጋር ዛሬ ያለህበት ሁኔታ ድረስ የወሰደህን መንገድ እንድታመራ ያደረጉ። እንዴትስ ወደዚህ ሀገር መጣህ? እንደው ባጭሩ ያን ከሳቸው ጋር የሚገናኘውን ታሪክ እስኪ ያጫውተን። ዋናው የሚጀምረው የኢትዮጵያ ታሪክ መቶ አመት ነው ከሚባል ከተባለበት ጊዜ ነው። ለእኔ ምናልባት ከዛ በፊት ፕሮፌሰር ፓንክረስትንም አዶላንም እንደዚሁ በአንዳንድ ፕሮግራሞች ላይ ተገናኝቼ ያውቃለሁ። እንታውቃለን እንታወቃለን ግን ከዛ በኋላ እኔ ከጋዜጠኝነቱ ይሄንን ታሪክ እንዴት ነው ማቆየት ሶስት ሺህ ዘመን የምንለው ነገር እውነት መሆኑን እንዴት ነው ማስረጃውን የሚገኘው ወደሚለው ወደ ንባቡ የተመለስኩኝ እና በዛ ሰዓት እንደ አጋጣሚ ሆኖ ብዙ አዲስ አበባ ውስጥ ይካሄዱ የነበሩ በተለይ ሂልተን ይደረግ የነበረ ሌክቸር ፕሮግራሞች ላይ አንዳንድ ጊዜ በማታ በሚረፍድበትና ሰዓት ላፊም ስለነበረ እቤት ድረስ ንፋስ ስልክ ድረስ ቤት እኔና አድርሰውኝ እነሱ ወደ ቤት ሄዱ ነበረ ፕሮፌሰር ፓንክስና ሪታ ባለቤታቸው። እና ከዛ ነው የሚጀምረው ወደዚህ ሀገር እንድመጣ ከመሆኑ በፊት የሶስተኛው ኢትዮጵያን አርቲስትሪ ኮንፈረንስ ኢትዮጵያ ውስጥ በሚደረግበት ጊዜ የኮንፈረንሱ መሪ እሳቸው ነበሩ እና የኢትዮጵያ ቅርስ ባለአደራ ድርጅትን ወክዬ ንግግር እንዳደርግ ስብሰባው ላይ እሳቸው ናቸው የጠየቁኝ። እኔ መድረክ ላይ እንደዚህ አይነት ንግግር አድርጌ ስለማላውቅ አይሆንም ብዬ ብዙ ተከራከርኩኝ። ግን በዛን ሰዓት የሰራሁት አሮጌ ቤቶችን ቀለም ጠይቄ እያደረግኩ የሰራሁት ስራ ስለነበረ ይህንን አንተ አሉላም ሌላስ? ሌሎቹም አንዳንድ ፕሮግራሞች ስለነበራቸው አንተ አቅርብ አሉ። እንግዲህ እዛ ላይ ንግግር ሳደርግ ብዙ በሮች ተከፈቱ። አሜሪካንም ሀገር ደግሞ እንዳቀርብ ማን ነው ሀሮልድ ማርከስ እድሉን ሰጠኝ። ለዛ ሪሰርች ጥናት አድርጌ ያንን ጥናት ደግሞ አሉላ ኤዲት በማድረግ ከእንደገና ደግሞ ሪቻርድ ፍራንክስ ላይብረሪዎች ውስጥ በሳች እንደ አክሴስ እንዲኖረኝ በመርዳት በሮቹን ስለከፈቱ ነው። እና ከሳቸው አንድ ትልቅ የተማርኩትና ዛሬ በስራዬ ላይ በየቀኑም የማደርገው ነገር ለማወቅ ለሚጥር ወጣት ልጅ ተማሪ ልጅ የሚቻለውን ሁሉ አደርጋለሁኝ በእሳቸው ምክንያት ነው እሳቸው ያንን ስላደረጉልኝ ነው እኔ በሩ ተከፍቶ እዚህ የደረስኩት እና በማይታየው ይታያቸዋል ያ ነው አይን ትልቁ ጸጋቸው ምዬ ማስበው በሁሉም በላይ ግን ለኢትዮጵያ ያላቸው ትልቅ ምኞትና ትልቅ ተስፋ በመፈክር ወይም ደግሞ በሚጽፏቸው ጽሁፎች ብቻ ለውጥ እንደማይመጣ ያውቃሉ። ስለዚህ ያላቸውን ጊዜ ሁሉ ላለኝ ጥያቄ ሁሉ መልስ በመመለስ የምፈልገውን በመርዳት፣ ደብዳቤ በመጽሐፍ ከሰዎች ጋር በማስተዋወቅ እንደሱ አይነት ስራዎች ናቸው ምናልባት እኔንም እዚህ አደረሰኝ። ብለው መልካም ኤልያስ አመሰግናለሁ። ፕሮፌሰር ሽፈራው እንዳልተጠፋፋን ተስፋ አድርጋለሁ። ወደ እርሶ ልመለስ ነው። እሺ ግሩም እስቲ ብዙ የሚታወቅም ይመስለን በርካታ የህትመት ስራዎች አሏቸውና ብዙ ጥናት ስራዎችን አቅርበዋል እና ከመጽሐፍ ውጪም በሚታተሙ በኢትዮጵያ ጥናት መጽሔት ጭምር ብዙ ስራዎችን አቅርበዋል እና ስለ ጥናት ስራዎቻቸው ይነሳል። ይሁንና ጥናት ብቻ ሳይሆን የቀዳሚ ምንጭ አያያዝን በተመለከተ የጥናትና ምርምር ስራዎችን ወይንም ደግሞ ለዚያ ሊሆኑ የሚችሉ መረጃዎችን አሰባሰብም ላይ ትልቅ ሚና እንደነበራቸው ይነገራል እንደ ጥናት ባለሙያ እርስዎ በተሻለ አይን ሊያዩት የሚችሉትን ሀሳብ ነው በጥናት መስክ ለተሰማሩም የበለጠ ጥናት እንዲደረግባቸው ጭምር የእሳቸውን ጥናት ለህትመት ማብቃት ብቻ ሳይሆን ሌሎች ጥናት የሚያጠኑበትንም መንገድ በር መክፈት ፈርቀዳጅነታቸውም ይነገራል ና እንደው ትንሽ ብርሃን ቢፈነጥቁ ፕሮፌሰር ሽፈራው አድማጮች ውይይቱ አልተቋጨም። እውቁን ታሪክ ሰው ፕሮፌሰር ሪቻርድ ፓንክረስትን ለመዘከር የተቀናበረው ውይይት ተከታይ ክፍል በሌላ ፕሮግራም ይቀርባል። ለአሁኑ ግን እንግዶቻችን እናመሰግናለን። እግዜር ይስተለናል። የኢትዮጵያ ጥናት ማዕከል በፕሮፌሰር ሪቻርድ ፓንክረስት ስም እየተሰየመው በአመት ውስጥ በርከት ያለው ጊዜ ጥናት ጽሁፎችን ያወጣል። በ2007 ዓ ም ለእርሳቸውና ለባለቤታቸው ሪታ ፓንክረስት መታሰቢያ የዋለ ልዩ እትም አውጥቶ ነበረ። በርካታ ኢትዮጵያ ነክ የጥናት ጽሁፎች ቀርበዋል። በህይወት እያሉ የተሰጠ የአክብሮት አካል ተደርገው መታየት የሚችል ነው እና መጠቀስ ያለበት ይመስለኛል። መልካም በነገራችን ላይ አድማጮቻችን ተክታችሁ ጻፉልን፣ ደውሉልን። የስልክ መልእክቶቻችሁን ደግሞ 2022059942 የውስጥ መስመር 14 ላይ ተውልን። ኢሜል ሆርን አት ቪኦኤ ኒውስ ዳት ካም ብላችሁም ጻፉልን። ደብዳቤ ለሚቀናችሁ ለአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት የራዲዮ መጽሔት ዝግጅት ክፍል አዘጋጆች 330 ኢንዲፔንደንስ አቨኒው ሳውድ ዌስት ዋሽንግተን ዲሲ 20237 ላኩለን። አሁን ወደ ማጠናቀቁ ልንሄድ ነው። የቀረን ጥቁር ሰው Sadness, you knew sadness, the dirt. የማጠቃለያ ዜና ላሰማችሁ። የአፍጋኒስታን አማጽያን ታሊባን መሪ ሙላ ሃይባቱላ አሁንዛዳ አፍጋናውያን ዛፍ እንዲተክሉ ጥሪ አስተላልፈዋል ዛሬ ዛፍ ለተፈጥሮ አካባቢ ጥበቃ ለምጣኔ ሀብት ልማትና ምድርን ለማስዋብ እጅግ አስፈላጊ በመሆኑ ሙጃሂዲንና የተወደዳችሁ የሀገሬ ልጆች እጆቻችሁን ዛፍ በመትከል ዘመቻው አስተባብሩ ብሏል። የአማጽያኑ መሪ የታሊባኑ ጥሪ የተላለፈው ለወትሮ በዚህ ወቅት ያሻቅባል የተባለውን ጥቃት ሰሞኑን ይጀምራል እየተባለ እየተሰጋ ባለበት ወቅት መሆኑ ታውቋል። የሶማሊያ ተወላጅ የሆነውና ያለፈው የሪዮ ኦሊምፒክ የ5 ሺህና የ10 ሺህ ሜትር የወርቅ ሜዳሊያ አሸናፊው እንግሊዛዊ አትሌት ሞፋራህ ከአበረታች መድኃኒቶች ንጹሕ አትሌት ነኝ አለ። ሞፋራህ ይህንን የገለጸው አሜሪካዊው አሰልጣኙ አበረታች መድኃኒት ከመጠን ባለፈው ሁኔታ በመስጠት ደንብ ሰብሯል የሚል ክስ እየተሰማ ባለበት ወቅት ነው። ማጠቃለያው ይሄው ነበር። ጤና ይስጥልኝ። በደናደሩ የአሜሪካ ድምፅ ራዲዮ ዘወትር ቅዳሜና እሁድ በ1922ና 25 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽት 3 ሰዓት ላይ በመደበኛው ስርጭት መልሰን እስከምንገናኝ ከአቀናባሪያችን አባሪያችን፣ ንጉሱ ታምሬ ጋር የፕሮግራም አዘጋጅና አቅራቢዎች አዲሱ አበበ እና አሉላ ከበደ በዚሁ እንሰናበታለን። ሰላም ደህና ደሩ።